የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ¶¶ መንግስት ሰዎች እንደልባቸው እንዳይናገሩ ተጽዕኖ አሳድሯል። የሚናገሩትን ሚዲያ ዘግቷል። ይህንን አድርጓል። ነገር ግን የመንግስት እንደዚህ አይነት እርምጃዎችን በነጻ ሚዲያው ላይ መውሰድ ይዞ የመጣው ኮስ አለ አብሮ ኮተቱ ምንድን ነው ለእኔ በቀኝ እጁ ይሄኛውን ይዘጋና በግራ እጁ የእኔ የሚላቸውን ሚዲያ ያቋቁማል። ይሄ በጣም ትልቅ ተጽዕኖ ያለው አካሄድ ነው። ሀሳብን የመግለጽ ነጻነት ከሁሉ አስቀድሞ የዜጎች ሰብአዊ መብት ወደ ኢትዮጵያ የመገናኛ ብዙኃን ሁኔታ ስንመጣ እኔም እንደው መጀመሪያ ይፈታሉ ከምላቸው ችግሮች መደዳ አላገኘሁም። የመገናኛ ብዙኃን ነጻነት ከግለሰብ ነጻነት ያለፈ እራሳቸው ፓርቲውን ስታየው እንኳን ለተራ ዜጎች ለራሱ አባላትም የመናገር ነጻነት የሚፈቅድ መንግስት ስርዓት የአዲስ ስታንዳርዷ ጸዳለ ለማ የቀድሞው የአዲስ ነገር ጋዜጣ አሁን ዋዜማ ሬዲዮን ከአጋሮቹ ጋር ያዘጋጃል በስትነጋሽና ስቴት ኦፍ ኒውዮርክ ዩኒቨርሲቲው የፍልስፍና ትምህርት የድኅረ ምረቃ ፕሮግራም በመከታተል ላይ የሚገኘው ሄኖክ የማን ናቸው ሰው በመሆን ሁሉም ዜጋ እንዲኖረው ስለሚጠበቀው የንግግር ነጻነትና በኢትዮጵያ በፕሬስ ነጻነት ጉዳይ ያወያዩናል ወንዶች ሆን ጎበዝ ሴት አለች ይባላል። ለእኔ ግን ከእኔ ጀርባ ያለው ጎበዙ እሱ ነበረ። በሆነ በስኬታማ ወንድ አጠገብ ሁሌ ጎበዝ ሴት አለች ነው የተለመደ። ለእኔ ግን በስኬታማ ሴት አጠገብ ሁልጊዜ ስኬታማ ወንድ አለ ብዬ ነው የማገመው። እሳቸውም ዶክተር ኃይለ ገብርኤል ነበሩ። ታላላቆቻችንን እያጣን ነው። ታሪክ ነጋሪዎቻችንም እንዲሁ። ብናዝንም ግን ሞታቸውን በሐዘን ብቻ ሳይሆን በክብር እናስታውሳለን። እናም ዛሬ የአንድ ታዋቂ ኢትዮጵያዊ ሕይወት በቅርበት በሚያውቋቸው ይዘከራል። ሐሳብ፣ እረ ሐሳብ አታንገላታኝ፣ ሰርቼ ልብላበት፣ ለቀቅ አድርገኝ እያለ ያዜመው ማነው? አንድ ቀልድ ልንገርህ አሉላ። እሺ። ሰውየው የሆነ ነገር ስሙ ይጠፋውና ያንን ነገር ለማስታወስ ይሄንንም እኮ የማውቃለ ሲል ጓደኛው አሁን ሄለኛ ይነገራል ይለዋል። ታዋቂውን ድምፃዊ እያሰማህ እንዴት ማን ነው ትለኛለህ ነው ነገሩ። ተግባባን። ይልቁንስ አያሌው መስፍንን ዛሬ ከምን አስታወሳችሁት ብንባል መልሱን ታዲያ ከራሱ እንሰማለን። ያን ተከትሎ ንጉሴ አክሊሉ ዘአፈሊቅ ይለጥቃል። ጤና ይስጥልን እንደምን ሰነበታችው ከዛሬው እሁድ ሚያዝያ 14 2010 ዓ ም የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበነን ንጉሱ ታምሬ ዝግጅቱን ያቀናብርልናል። የሰዓቱን የዓለም ዜና እናስቀድማለን። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ፓትሪክ ዲያ በስቱዲዮ መሳሪያዎች ላይ ይገኛል። ዛሬ ዓለም አቀፍ የምድር ቀን ነው። በዚህ ቀን የወጣ ጥናታዊ መረጃ ፕላስቲክ ምድሪቱን ምን ያህል እያፈናትና እየገደላት እንደሆነ ሲናገር ዛሬ በላይዋ ላይ ለሚኖረው ለእያንዳንዱ ወንድ፣ ለእያንዳንዷ ሴት ለእያንዳንዱ ሕፃን አንድ ሺህ ኪሎግራም አንድ ቶን የፕላስቲክ ቆሻሻ እንደሚደርሰው አስታውቋል። እንዲህ አይነቱን ግዙፍ ችግር ለመቋቋምና ለመፍታትም እያንዳንዱ ሰው ከትንሽ እርምጃ መጀመር እንዳለበት ጥሪ ያስተላለፉት የምድር ደህንነት ተሟጋቾች እባካችሁ ቆሻሻ የሚሆኑ የፕላስቲክ ውጤቶችን አትጠቀሙ ብለዋል። ከትንሿ ከደቃቃዋ ነገር ጀምሩ። ከውሃ መምጠጫና ከፌስታል እንዲሁም ሌሎችም፣ ዛሬ አሁን ብለዋል። ምድርን ከጥፋት አድኑ የተሟጋቾቹና የተመራማሪዎቹ ጥሪ ነው። እንኳን ለዓለም አቀፍ የምድር ቀን አደረሳቸው። ዩናይትድ ስቴትስ አንዳች መደራደሪያ ሳትሰጥ ሰሜን ኮሪያ የኒውክሌር ጦር መሳሪያዎች መርሃ ግብሯን እንደምታቆም አስታውቃለች ሲሉ ፕሬዚደንት ዶናልድ ትራምፕ ዛሬ ባወጡት የትዊተር መልእክት አስታወቁ። እነርሱ አካባቢያቸው ከኒውክሌር ነፃ እንዲሆን ተስማሙ። ለዓለም ታላቅ ዜና ማበልጸጊያና ማምረቻው ይዘጋል፣ ሙከራዎች ይቆማሉ ብለዋል። የፊታችን አርብ ከሰሜንና ደቡብ ኮሪያዎች መሪዎች ጋር ስብሰባ ለመቀመጥ ወደዚያው የሚጓዙት የአሜሪካው ፕሬዚደንት ይሁን እንጂ ከኪም ጆንግ ኡን ጋር ግንቦት መጨረሻ ወይም ሰኔ መጀመሪያ አካባቢ እንደሚደረግ የታሰበው ስብሰባ ውጤት ምን ሊሆን እንደሚችል ገና እርግጠኛ ለመሆናቸውንም ሚስተር ትራምፕ ገልጸዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ኑቺን በንግድ ጉዳዮች ላይ ለመነጋገር ወደ ቻይና እንደሚጓዙ የተሰማው መልካም ዜና ነው ስትል ቤጂንግ አስታወቀች። የቻይና የንግድ ሚኒስቴር ዛሬ ባወጣው መግለጫ የንግድ የዩናይትድ ስቴትስ ወገን የምጣኔ ሀብትና የንግድ ጉዳዮችን ለመምከር ወደ ቤጂንግ እንደሚመጣ የቻይና ወገን መረጃ ደርሶታል። ቻይና ይህንን በጸጋ ትቀበላለች ብሏል። የዓለምን ምጣኔ ሀብት ማንሰራራት ሊጎዳ ይችላል በሚል የዓለም መሪዎች እየሰጉበት ባሉት የንግድ ጦርነት ጉዳይ ላይ ከቻይና ጋር ለመነጋገር እያሰቡ መሆናቸውን የአሜሪካው የገንዘብ ሚኒስትር ትናንት አሳውቀው ነበር። የገንዘብ ሚኒስትሩ ስለ ጉዞ ማሰባቸውንና ከአዲሱም የቻይና ማዕከላዊ ባንክ ኃላፊ ጋር በንግድ እድሎች ላይ የመነጋገር ፍላጎት እንዳላቸው ጠቁመዋል። የአሜሪካ ትቅደም ፖሊሲያቸውን እያራመዱ ያሉት ትራምፕ በቻይና የአሉሚኒየምና የብረት እንዲሁም ሌሎች ሸቀጦች ላይ እስከ 150 ቢሊዮን ዶላር የሚደርስ አዲስ ታሪፍ መደንገጋቸው ይታወቃል። የሶሪያ መንግስት ኃይሎች በእስላማዊ መንግስት ቡድን ታጣቂዎች ተይዘዋል የተባሉ የዋና ከተማይቱን ደማስቆን አካባቢዎች ዛሬ በአየርና በከባድ መሳሪያ ደበደቡ። ኢህባሪያ ቲቪ የሚባለው የመንግስቱ የዜና አውታር ባወጣው ዘገባ መሠረት ድብደባው ሌሊቱንና ዛሬ ማለዳ ላይም የተካሄደው ሐጅር አልአስዋድ በሚባለው የከተማይቱ ወረዳና አካባቢዋ ላይ ነው። ካሜሩን ወደ አራት መቶ የሚሆኑ ናይጄሪያውያን ስደተኞችንና ጥገኝነት ጠያቂዎችን በኃይል እየያዘች መልሳለች የሚባለውን ዘገባ አስተባበለች። ይሁን እንጂ ቦኮ ሐራም ለሚባለው የሁከት ቡድን ጥቃቶች ተጋላጭ ወደ ሆኑ አካባቢዎች እየዘለቁ ያሉ ስደተኞችን ግን እየያዘች ወደ ሰላማዊ አካባቢዎች እያሰፈረች መሆኗን ካሜሩን አስታውቃለች። ደቡባዊ ሊቢያ ውስጥ እጅግ አፋጣኝ ሰብአዊ እርዳታ ለሚያስፈልጋቸው በሺዎች የሚቆጠሩ ተፈናቃዮች እርዳታ ለማድረስ እንዲቻል ታጣቂ ቡድኖች መንገድ እንዲከፍቱ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ጠየቀ። ደቡባዊቱ ሰብሐ ከተማ ዙሪያ ሰሞኑን የተከፈቱት ውጊያዎች ከ13 ሺህ በላይ ሰዎችን ማፈናቀላቸው ተዘግቧል። የንጽህናና የጽዳት መጠበቂያ ኪቶች፣ መተኛ ምንጣፎች፣ ምግብ ማብሰያዎችን ለማድረስ ዩኤንኤችሲአር ዝግጁ መሆኑን ቃል አቀባዩ አንድሬ ማሄሂች ገልጸዋል። የዜናው ሰዓት አበቃ። ወደ አዲሱና ወደ አሉላ ልመልሳችሁ። ለቀሪ ዝግጅቶች ጤና ይስጥልኝ። አሁን ይህ የራዲዮ መጽሔት ዝግጅት ነው እሁድ ሚያዝያ 14 2010 ዓ ም ነው ቀኑ በራዲዮ መጽሔት የጊዜ ሰሌዳ መሠረት ታዲያ አሁን ሰዓቱ ምርጥ ግጥም ነው የሳምንቱ የግድግዳው ሰዓት የግድግዳው ሰዓት ከቆመ ቆይቷል ጌጥ እንደሆን እንጂ ጊዜን ማብሰር ትቷል አይተነው ባናም ነው እውነት የለበትም፣ ዋሽቷል ያለው ማን ነው? ጨልሞ እስኪ ነጋ ነክቶም እስኪ ጨልም። ሁለቴ ልክ ነው ምጥን ግጥም ላፍ የምጥም የግድግዳው ሰዓት የገጣሚ ዮናስ አብርሃም ነች። ዮናስ ጸሐፊ ተውኔትና ደራሲም ጭምር ነው። ዮናስን እናመሰግናለን።

ሽንጂ አንችን ደሞ አይገርም ምንገና ያገኛ ነው ማየት የሚገርም ነው። ቀደም ሲል ስለ ዶክተር ኃይለ ገብርኤል ስናወሳ ታላላቆችን ታሪክ ነጋሪዎችን አጣን አላልንም። አናናሾቻችንንም አጣ። ስለማን እንደምናወራ አድማጮች ሳይገምቱ አልቀሩም። ታምራት ደስታ በአጭር የተቀጨ ድምፃዊ ነው። ሰሞኑንም አየር ላይ እንዲሁ አስታውሰነዋል፣ ነፍስ ይማር ብለናል ብለናል። በሌላ ጊዜ ስለ ሕይወትና ስራው እንመለሳለን። ከውይይቶች ደግሞ ቀዳሚው ይህ ሁሌም የምናደርገው ነው። በሥራቸውና ለአገር ባበረከቷቸው ተግባራት ታላቅ የሚባሉ ኢትዮጵያውያን ከዚህ ዓለም በሞት ሲለዩ የምንሰጠው አክብሮት ማለታችን ነው። አሁን ማስተዛዘን ሳይሆን ሕይወትና ሥራቸውን ማክበር ለማለት ነው እና በቀጣዩ ዝግጅትም ባለፈው ሳምንት ያጣናቸውን የዶክተር ኃይለ ገብርኤል ዳኘን ሕይወት እናከብራለን። ከእናታቸው ከወይዘሮ ወርቅነሽ ራስ ወርቅና ከአባታቸው ቀኛዝማች ዳኜ ኃይሌ በ1923 ዓ ም የተወለዱት ዶክተር ኃይለ ገብርኤል ዳኜ ይበልጥ የሚታወቁት በትምህርቱ ዘርፍ ነው። በዚህም ረገድ ታዲያ ሶሻል ፋውንዴሽን ኦፍ ኢትዮጵያ በሚል ያቀረቡት የምርምር ጽሑፍ ከሌሎቹ ሥራዎቻቸው እኩል የሚጠቀስ ነው። ዘመናዊውን ትምህርት በአዲስ አበባ ተፈሪ መኮንን እስከ ሁለተኛ ደረጃ ከዚያም በአዲስ አበባ ዩኒቨርሲቲ ኮሌጅ ለአንድ ዓመት ከተማሩ በኋላ ወደ ግሪክ በማቅናት ከአቴንስ ዩኒቨርሲቲ በቴዎሎጊያ ነገረ መለኮት መሆኑ ነው የመጀመሪያ ድግሪያቸውን አግኝተዋል። በጀርመን ከፍሪ ዩኒቨርሲቲ ኦፍ በርሊን በሥነ ትምህርት ማለትም ኤጁኬሽን በታሪክና በሶሲዮሎጂ በዶክትሬት ዲግሪ ከጀርመን ከፍሪ ዩኒቨርሲቲ ኦፍ በርሊን በሥነ ትምህርት በታሪክና በሶሲዮሎጂ ዶክትሬታቸውን አግኝተዋል። በዚያ በጀርመን ቆይታቸውም በአውሮፓ የኢትዮጵያ ተማሪዎች መስራች ነበሩ። በቀዳማዊ ኃይለሥላሴ ዩኒቨርሲቲ በሥነ ትምህርት ዘርፍ ለበርካታ ዓመታት ያገለገሉት ዶክተር አይለ ገብርኤል የትምህርት ሚኒስትርም ሆነው አገልግለዋል። በአንድ ወቅትም የኢትዮጵያ መምህራን ማዕበር ኢመማ ሊቀመንበር ነበሩ። ለሰባት ዓመታት በምዕራብ ጀርመን በኢትዮጵያ አምባሳደርነት የሰብአዊ እርዳታ ድርጅት መሥራቸው ካርል ሄንዝ ኢትዮጵያ ውስጥ ምግባረ ሰናይ እንዲያከናውኑም ረድተዋል። ባጋጠማቸው የጥቂት ቀናት ሕመም ሚያዝያ አምስት 2010 ዓ ም ያረፉት የዶክተር ኃይለ ገብርኤል የቀብር ሥነ ሥርዓት ሚያዝያ ሰባት ቀን ኮተቤ በሚገኘው ቅድስታና ማርያም ቤተ ክርስቲያን ተፈጽሟል። ያን ያህል ስለ ዶክተር ኃይለ ገብርኤል ካልን እንግዲህ ለወዳጅ ዘመድ መጽናናትን በመመኘት ዶክተር ኃይለ ገብርኤል እንደምን ይታወሳሉ ብለን ወደ አወያየናቸው እንግዶቻችን እንለፍ። መልካም አዲሱ ቦታውን ለአንተና ለእንግዶች ልልቀቅ። እንደምን አመሻችሁ። እስቲ በቅድሚያ ከአድማጮቻችን ጋር ተዋወቁ እንግዶቼ። ወይዘሮ መቅደስ አለሙ እባላለሁ የዶክተር ኃይለ ገብርኤል ባለቤት ነኝ። እኔ ደግሞ ዳንኤል ቅጣው ባላለው በአዲስ አበባ ዩኒቨርሲቲ በኢንስቲትዩት ኦፍ ቴክኖሎጂ በፕሮፌሰርነት አገለግላለሁ። ዶክተር ኃይለ ገብርኤል ወዳጅ እና ቤተሰብ ነኝ። በጣም አመሰግናለሁ። ሁለታችሁንም እግዚአብሔር ያጥናችሁ። የዶክተር ኃይለ ገብርኤልን ማረፍ በተመለከተ በዜና ሸፍነናል። ሌላ ጊዜ እንደምናደርገው ደግሞ እንደዚህ እንደሳቸው አይነት ለሀገር ውለታ የዋሉ ያገለገሉ ታላላቅ ሰዎች ሲያልፉ እነማን ነበሩ ከሌማን ናቸው በሚለው ፕሮግራማችን እንዲሁ ለዶክተር ኃይለ ገብርኤልም እድሉን ለመስጠት ነው። ወይዘሮ መቅደስ ከእርስዎ ብጀምር የሁለታችሁ ግንኙነት እንዴት ነው? መቼ ተገናኛችሁ? ስንት ጊዜ ኖራችሁ? ልጆች ስንት አሉ? ውስ ከዛ የቤተሰቡን እንደው አወቃቀር ከዛ ይጀምሩልኝ። መጀመሪያ አመሰግናለሁ እድሉ ስለተሰጠኝ። እኔና ዶክተር ኃይለ ገብርኤል ዛሬ መሰረት ነው፣ በአስራ ዘጠኝ ስልሳ ሶስት ዓመተ ምሕረት ነበር የአርባ ሰባት አመተ ምረት የትዳር ዘመን አብረን አሳልፈናል። በጣም የተሳካለት ትዳር ከሚባለው እንደ ምሳሌ የሚጠቀስ ትዳር ነበረኝ። በጣም በፍቅር እና በመተባበር በመረዳዳት ላይ የተመሰረተ የትዳር ጊዜ ነበረኝ። እና በዚህ የትዳር ዘመናችን ሁለት ልጆች የድንቅ ነው እንኳን ደስ ያለሁትሽ። ዶክተር ዳንኤል ወደ እርስዎ ልምጣ። የቅርብ ቤተሰብ ነኝ ብለዋል እና ምን ያህል ነው ዶክተር ኃይል ገብርኤልን የሚያውቋቸው? እንደ ምንስ ያስታውሷቸዋል? ዶክተር ኃይል ገብርኤልን የማቀው ከልጅነት ነው። እኔ የጀነራል ወንጌል ትምህርት ቤት አዳሪ ተማሪ ሆኜ በስልሳ ሶስት ዓመተ ምረት ጀምሮ እኛ እንግዲህ ጋሻ ሀይሌ ነው የምንለው። ጋሻ ሀይሌን በቅርብ ነው የማቀው። የእኔ ሞዴል ነው ከልጅነት ጀምሮ ያሳደገኝ የመከረኝ እና በጣም የማውቀው ሰው ነው። እንዴት መታወስ አለባቸው? ዶክተር ሀይለ ገብርኤል ዶክተር ሀይለ ገብርኤል እንደ ተመራማሪ፣ እንደ ጥሩ ምሁር፣ እንደ ምሳሌ እንደሚሆን ሰው ሊታወስ ይገባል። ዶክተር ሀይለ ገብርኤል ምርምሩን የሚሰራው እንደ ምርምር እንጂ ከምርምሩ በሚገኙ ጥቅማ ጥቅሞች የሚያገኘው ነገር አስቦ አይደለም። ዶክተር ኃይለ ገብርኤል ባሳተማቸው ጽሁፎች ፕሮፌሰር መሆን የሚገባው ነው። ነገር ግን እሱ ስራውን ነው እንጂ የሚያየው፣ በዚህ ፕሮፌሰር ልሆን፣ አሶሲየት ሊሆን፣ አሲስታንት ወደዚያ የሚሰራ ሰው አልነበረም። እና በጣም ጠንካራ በተለይ በኢዱኬሽን ላይ ከፍተኛ አስተዋጽኦ ያደረገ ታላቅ ምሁር ነው። አዎ በትምህርት ረገድም የትምህርት ሚኒስትር ከመሆን ሌላውንም በትምህርት ረድፍ ያደረጉትን ምርምር እናውቃለን። እንደው ከህትመቶቻቸው አንዳንዱን እርስዎ በቅርብ ያውቃል ወይዘሮ መቅደስ፣ የዶክተር ኃይለ ገብርኤል መጽሐፍት ምን ምን ናቸው? በምን በምን ዙሪያ ነው የጻፉት? እርስዎ እንደው ቤት ውስጥ መቼም ቤት ይኖራል ኮፒ እያንዳንዱ ጽሑፍ ብዬ ነው በተለይ በትምህርት በባህል ትምህርት ዙሪያ የተጻፉን አሉ። አሁን በቅርቡ የወጣው በዩኒቨርሲቲ በጣትሞ የወጣው ትምህርት በኢትዮጵያ የሚለው መጽሐፍ ነው። ሌላ ከዚህ በተረፈ አሁንም ዩኒቨርሲቲ ፕሬስ በመታተም ላይ ያለ የኢትዮጵያን ትምህርት አስመልክቶ ረዘም ላለ ጊዜ ከሉሲ አንስቶ በሶስቱም መንግስታት ከደርግም ጀምሮ ከኃይለ ሥላሴም ከደርግ እና እንደዚሁም በአሁኑ መንግስት ያለውን የትምህርት ይዘት በሚያሳይ መልኩ ለረጅም ጊዜ የጣረበትና የለፋበት መጽሐፍ ዩኒቨርሲቲውም ተቀብሎት በሕትመት ላይ ነው ያለው። በቅርቡ ይወጣል የሚል እምነት አለን ሁላችንም። ሌሎች ሌሎችም መጽሀፎች አሉ በጀርመንኛ የተጻፈ የጀርመን ሀገር ፒሲሱም በሚመለከትም በዚሁ ርዕስ ላይ ቢያተኩርም፣ እሺ እንደ ስለ ጽሁፍ ዶክተር ዳንኤል ስላነሱ በዛው ሄድጄ ነው እንጂ ቀደም ሲል እንደው መጠየቅ የሚያሰብኩት ዶክተር ኃይለ ገብርኤል በቤት ውስጥ እንግዲህ እንደ ባል እንደ ልጆች አባት እንደው እንዴት ይታወሳሉ ቤት ውስጥ ከሚያስታውሷቸው አንዳንድ ነገሮች ቢጠቃቅሱልን ይበልጥ አድማጭ ስለ ዶክተር ኃይለ ገብርኤል ሊያውቅ ይችላል ብዬ ነው። ዶክተር ኃይለ ገብርኤል እንግዲህን በቤት በኩል በጣም ዘመድ አፍቃሪ፣ የራሱንም ሆነ የውጭም ልጆች ሲያነጋግርም ሆነ ሲል በጣም በአዋቂነት ደረጃ የሚያናገር እና ከፍተኛ ትኩረት ለልጆች የሚሰጠው ነበረ። ለእኔም ቢሆን ለየት ባለመልኩ የማየው ነው ብዙ ጊዜም የሚረዳኝ እና ከስራዬም በስራዬም የበለጠ የተጠናከርኩ እንዲሆን የሚያደርግ ነበረ። ሁል ጊዜ የሚታወስ ከአእምሮም አይጠፋ አንዳንድ ገጠመኝ መቸም ይኖራል። በዚህ ዘመን ስትኖሩና ብዙ ጊዜ ነው አብራችሁ የቆያችሁት። ቀደም ሲል እንደነገሩኝ ከስራ ሲገቡ ሰው መቸም የተለያ ስሜት ይኖረዋል። ወይ ተደስቶ ወይ ተበሳይቶ ይገባል። ቤት ውስጥም ባለ ሁኔታ ይቆጣል፣ ይደሰታል፣ የመሳሰለ ሁሌ እንደው ትዝ የሚለወት ስለ ባለቤቶ ሲያስቡ ምንድን ነው ስለ ባለቤቶ ሲያስቡ ጊዜ ምን ያህል ጥንካሬው ነው በጣም ትዝ የሚለኝ። ምንም ጊዜ ቢሆን ደከመኝ የሚል ሰው አይደለም። ስራ ሁል ጊዜ ለሱ ትልቅ ነገር ነው። ከምንም የሚያስበልጠው ነገር እንደሆነ አውቃለሁ። እሱን የማገኘው ኮምፒውተሩ ላይ ነው። እንደ አጋጣሚ በአሁን ከጡረታ ጊዜ ጀምሮ ቢሮው ቤት ውስጥ ስለነበረ ሁል ጊዜ የሚገኘው በጽህፈት ቤቱና ሁል ጊዜ በስራ ላይ ነው የማገኘው። እንደው ሌላ ትውስ ሲሎት ደግሞ እንደገና ይነግሩናለ። ወደ ዶክተር ዳንኤል ሊሂድ ይህን ፕሮግራም የምንሰራው እንግዲህ ይገባቸዋል በሚል ነው ለሌሎቹ እንደምናደርገውና አሁን እናንተም አምናችሁበት ነው ለዚህ ውይይት የቀረባችሁት። ግን ዶክተር ዳንኤል ዶክተር ሀይለ ገብርኤል ለምንድን ነው የምናስታውሳቸው? ይገባቸዋል ወይ ብሎ አንድ ሰው ቢጠይቅ አዎ፣ ሊታወሱ ማንነታቸው ሊነገር ይገባል የሚለውን አቋም እንዴት ያጠናክራሉ? እስኪ ይጨምሩ እርስዎ እዚህ ላይ ዶክተር ሀይለ ገብርኤል ዳኝ በቀዳማዊ ኃይለሥላሴ መንግስትም ጊዜ የሰራ ደርግም ጊዜ የነበረ አሁንም ደግሞ የነበረ ሰው ነው። በእነዚህ በሶስቱም መንግስታት ውስጥ ይሰራ የነበረው ስለ ስለ ትምህርት ማስፋፋት በዚያ ላይ ስላለው ሁኔታ ነው እንጂ በማንኛውም ሁኔታ የራሱን አስተሳሰብና የራሱን ስብ እና ለውጦ የሰራባቸው ጊዜዎች እኔ የማውቀው የለም። ብዙ ጊዜ መቼም ሰው ሲያልፍ ጥሩ ጥሩ ነገር ነው የሚናገረው የሚነገረው ስለ ሰው ስለ ዶክተር ኃይለ ገብርኤል ግን የምንናገረው እውነቱ ትክክለኛው በቃ ይሄ ቢኖርም ሲኖርም የምንነግረው የምንነጋገረው ነገር ነው። በራሱ የሚተማመን ክሪቲካል ቲንከር የምንለው አይነት ሰው ነው ዶክተር ኃይለ ገብርኤል። በአብዛኛው ሰው በአንድ አቅጣጫ እንኳን ቢሄድ ብቻውን ለመቆም ፈቃደኛ የሆነና ሪስኩንም ለመውሰድ የሚነሳ ሰው ነው አደጋውንም ለመቀበል የሚመጣውን ውጤት ለመቀበል ፈቃደኛ ዝግጁ ናቸው ማለት ነው። የሚመጣውን ውጤት ለመቀበል ከክራውዱ ጋር ወይም ከማጆሪቲ ጋር ከብዙሃኑ ጋር ከማጆሪቲ ጋር መሄድ ትክክል አይደለም ማለት አይደለም ብሎ የሚያስበውን ነገር አይቀይርም። በእምነት መጽናት ማንደማ ማለት ነው። ባመኑበት በእምነቱ የጸና የሚያስበውን የሚናገረውንና የሚያደርገው አንድ የሆኑለት ሰው ነው። በዚህ ልናስታውሰው ይገባል። ወይዘሮ መቅደስ ባለቤቶ ዶክተር ኃይለ ገብርኤል ተናደው ያውቃሉ? ሲናደዱ እንዴት ነው የሚሆኑት? ማለት አንዳንድ ሰው ሲናደድ የተለያየ ጠባ ያሳያል። የተናደዱበት የተቆጡበት፣ ከእርሶ ጋርም ትንሽ እንደው ረተ ረተው የተባባሉበት አለ። እስቲ ከዛ እንደ ሰው እንግዲህ ልናስታውሳቸው ይገባል። መቼም ሰው ሆኖ ሰው የሚያረገውን ነገር ሁሉ ያረጋል። ቁጣም፣ ደስታም ሁሉም ላይ ያለና በአንድ አይነት አይሄድም ሰው እድሜውን ሙሉ። ደግሞ አንዳንድ ጊዜ እንደው ፍንክንክ ብሎ እየሳቀ የሚደስትበት ጊዜ አለ። እንዲህ እንዲህ አይነት ነገሮች መቼም ይኖራሉና። አዎ መቼም ሰው ነው እና መቆጣቱማ አይቀርም። ነገር ግን ብዙ ጊዜ በጣም የሚያበሳጨው ብዬ የምገምተው ስራው ላይ የሚያስነሳው ነገር ስራቸውን የሚያቋርጣቸው እሺ፣ ሶሻል ሁኔታዎችም ቢሆኑ ወይ ለቅሶም ቢመጣ ወይ ብቻ ትንሽ ጊዜውን የሚፈጅበት ነገር ሲመጣ በጣም ይበሳጫል። የግድ እንዲያደርገውም የማስገድደበትም ጊዜ ነበረኝ። መሄድ ግዴታ ከሆነ ማህበረ ህብረተሰቡ ሲኖሩ ሌላው ደግሞ ምናልባት እንደሆነ እዚህ የሚለኝ በሚሰራበት ሰዓት ውስጥ ምሳት እንኳን አያስታውስበት ጊዜ አለ። አንዳንድ ጊዜ እና ምሳ ጥቦ ስንጠራው አይደርስልን። አንዳንዴ እኛም እንቆጣለን እና እንዲህ እንዲህ አይነት ጥቃቅን የሚመስሉ ነገሮች ናቸው የሚያበሳጩት የነበረው እንጂ በአጠቃላይ ቁጡ ሰው አልነበረም። ራሱም በማስረዳት ስለሚያምን ሁሉ ጊዜ ሀሳቡን ለመግለጽ ነው እንጂ ብዙም ወደ ቁጣ የሚያመዝን አሰራር አልነበረውም። በእውነቱ ምናልባት እኔ ነበርኩ እንደውም የምቆጣው አንዳንድ ጊዜ። ከቤተሰብ ጋር መቼም መምከር አለ። አንዳንድ ሰው ባለቤቱንም ልጆቹንም አስቀምጦ እንደው ምክክር ከውጭ በስራ ቦታ የገጠመውን ነገር እንደዚህ አይነት ገጠመኝ እንዴት ይሻላል? እንዲህ እንዲህ አይነት ሰዎች አሉ። ደግሞ ቤት ውስጥ እንደ እኩል ተሳትፎ የሚያደርጉ ቤተሰቦችን ልጆቹን ጨምሮ እንዲህ እንዲህ አይነት ነገር ስ በጣም ነበረ፣ በጣም ነበረ። እንደውም ምንም አይነት ነገር እኔም ከውጭ ከስራ የምሰራው በእውነቱ ከወጣትና ከሴቶች ጋራ በተለይ በዚህ በስነ ተዋልዶ ዙሪያ ስለነበረ እና በዛ ዙሪያ ያለኝን የነበረኝን ችግር በሙሉ አምጥቼ ከዶክተር ኃይለ ገብርኤል ጋር ነበር የምወያየው። እንደውም ለዚህ መስ መስክ ከፍተኛ አስተዋጽኦ ካደረጉ ሰዎች አንዱ ነው ብዬ ነው የምገምተው። ጽሁፎችን በማዘጋጀት በተለይ በስነ ተዋልዶ ዙሪያ ከ መመሪያዎችን በማውጣት ብዙ ወጣቶችን በማሰልጠን ምናልባት ይሄ ትልቅ አስተዋጽኦ ካደረገበት አንዱም ፊልድ ነው ብዬ ነው የማስበው እና የኔን ስራ በመደገፍ አኳያ በጣም በጣም የሚደግፈኝ ጊዜ እንደሚባለው አንዳንድ ጊዜ ሳስበው ከጎበዝ ወንዶች ጎን ጎበዝ ሴት አለች ይባላል። ለእኔ ግን ለሪቨርሱ ነው የሚታይ። ኧረ በተገራቢ ጦሽ ለእኔ ስራ ሰክሰስ ሳስበው ማለት ነው ለእርሶ ስራ ሰክሰስ ከእኔ ጀርባ ያለው ጎበዙ እሱ ነበረ በእውነት። ድንቅ፣ በጣም ጥሩ ጥሩ አድርገውን የገለጡት ይሄንን። በተቃራኒው ነው። በስኬታማ ወንድ አጠገብ ሁሌ ጎበዝ ሴት አለች ነው የተለመደ አነጋገር። እኔ ግን ስኬታማ ሴት አጠገብ ሁልጊዜ ስኬታማ ወንድ አለ ብዬ ነው። እሱም ዶክተር ሀይለ ገብርኤል ነበሩ። እሳቸውም ዶክተር ሀይለ ገብርኤል ነበሩ። ዶክተር ሀይለ ገብርኤል ሲሉ ሰማሁት። ማን ነው ብለው የሚጠሯቸው? በሀይሌ ነው የሚለው፣ ሀይሌ ነው የሚለው። እንደውም ሀይሌ የምንለው እንደሚጠሩት። እሳቸው ደግሞ ማን ነው የሚሉት? መቅዲ ነው

አሰምቻ አይደለም፣ ጠርጥሬ ነው። ስሙም የመቻለ ቁልምቻለሁ አይደለም፣ ትክክለኛ ፈጠራ ነው። ይለኛል። መቅዲሶ ይለኛል። ብዙ ጊዜ መቅዲሶ ነው። ድንቅ ነው በጣም። ዶክተር ዳንኤል፣ አንዳንድ ጊዜ ከቤተሰብ ጋር ብቻ ሳይሆን ከጓደኛ ጋርም መጨዋወት ሲያስፈልግም፣ መቆጣት መጣላት ይኖራል እኮ ጋሻይ ላይ። በጣም ለሰው ተቆርቋሪና አሳቢ ስለሆነ ለምሳሌ እኔ ክፍለ ሀገርም ብሄድ ወይም ወደ ውጭ የሚሄድ ከሆነ አገኘውና ያገኘኝና ይመክረኛል እዛ በሄድክባቸው ቦታዎች አሁን የሄድክበት ምክንያት ብቻ ሳይሆን ሌሎችንም ነገሮች አይተህ እንድትመጣ ኦብዘርቫንት ሆን፣ ተመልካች ሆን፣ አስተዋይ ሆን። ክፍለ ሀገርም ከሆነ ስለተለያዩ ነገሮች እንዳይ ይመክረኝ ነበረ። እና እሱ በጣም መካሪያችን ነው። ስለ ሰው ከሰውዬው በላይ የሚያስብ ሰው ነበረ። ስለ ትምህርቴም እኔ በየጊዜው በማድግበት ጊዜ እንደ እኛ ልጅ እኮ ነው እያለ ቤቴ ድረስ እየመጣ ማበረታቻ ያደርግልኝ ነበረ። ደግሞ ያንን እሱ የተጠቀመበት መንገድ ሰዎች እንዲጠቀሙበት በጣም በተደጋጋሚ የሚያደርግ ስላጠናን ለምሳሌ ትምህርትህን ስለማጥናት አስተሳሰቡ ደግሞ ከሁሉም የሚገርመኝ እሱ ነው። ስለ እጽዋት ብትለው የሚናገረው ነገር አለ። ስለ ፖለቲካ ብትለው የሚናገረው ነገር ስለ ትምህርት ብትለው ስለ ቴክኖሎጂ ሽግግር ብትለው በቃ ሰፊ ነው። አንድ ምሁር ሊሆን የሚገባው ብዬ የማምነው አይነት ዴፊኒሽን እሱ ያሟላል። ጥሩ ነው። በጣም በቅርቡ ከዚህ ዓለም በሞት ስለተለዩን ስለ ዶክተር ኃይለ ገብርኤል ነው የምትመሰክሩት የቅርብ ሰዎች። እንዲያው ስለ ዶክተር ኃይለ ገብርኤል በሬዲዮ እንናገራለን ብላችሁ ስታስቡ አንዳንድ ነገር ሀሳባችሁ ላይ ይኖራል። ያን ያሰባችሁትን ነገር ከተናገራችሁ መልካም፣ ካልተናገራችሁት ግን ስለ ዶክተር ኃይለ ገብርኤል ሁለታችሁም አንድ የምትሉትን የቻላችሁትን ያህል እንድትናገሩ የማጠቃለያ እድል ልስጥ። ወይዘሮ መቅደስ ይጀምሩ። እ እኔ ዶክተር ኃይለ ገብርኤል አሁን በመጨረሻው የህይወት ዘመኑ ብዙ የሚያሳስበውን ነገር ማንሳት ነው መጨረሻ ላይ የምፈልገው ያሳስበው የነበረው ወጣቶች ላይ ያለውን ሁኔታ በሚመለከት አንድ በማዘጋጀት ላይ ያለው ጽሁፍ ነበረ። ያ ጽሁፍ ላይ ወጣ ትኩረቱ በተለይ ወጣቶች እንዴት ነው መብትና ግዴታቸውን ሊያውቁ የሚችሉት የሚለውን ነገር ለማስገንዘብ ካለው ካለው በአሁኑ ሁኔታውን ከግንዛቤ በመውሰድ እዛ ላይ ከፍተኛ ጥረት ሲያደርግ ነበረ። ምናልባት ጽሁፎቹን በድራፍት መልክ ያሉ ስለሚመስለን ያንን ወደ እውነት እንደምንለውጠው ተስፋ አደርጋለሁ። ጥሩ ነው። ነገር ግን ይሄ ዋናው በወጣቶች ላይ ያደረገው አስተዋጽኦ አሁን የመጨረሻ ምዕራፉ ላይ ይሄንንም ለማድረግ በጣም ሙከራ ያደርግ ነበር እና በአጠቃላይ ሳየው ያለው ኮንሰ አስተሳሰብ ስለ ሰላምና ስለ ወጣቶች ደህንነት በማጠቃለያነት ይህንን ለማጠቃለል አለብኝ የሚል ምኞት ነበረው እና እዚያ ላይ በጣም ከባድ ስራ ሲሰራ እንደነበረ እንደው እና ይሄም አንድ ቀን እውነት ሆኖ እንደሚወጣ ለመናገር ነው። እናንተ ናቸው እንግዲህ ያንን ራዕይ እውነት እንዲሆን ስራ ላይ የምታውሉትና ጥሩ ነው የተናገሩት። እንግዲህ ይሄ ትልቅ ቃል መግባት ነው እና ቃላችሁን ለመጠበቅ ጊዜ ይርዳችሁ። በጣም አመሰግኖታለው ወይዘሮ መቅደስ አለሙ ቤተሰቡን እግዚአብሔር ያጥና እንዲሁም ዶክተር ዳንኤል ቅጣውን በጣም አመሰግናለሁ። ከምስጋናው ጋራ የማጠቃለያ ሀሳበውንና የቀረ ነገር ካለ ይሄንን ሳልጠቅስ የኢትዮጵያ ህዝብ ይሄን ሳይሰማ ይሄን ፕሮግራም የሚያደምጡ ይሄን ሳይሰሙ መቅረት የለባቸውም የሚሉት ነጥብ ካለ በዛ እናጠቃልላለን። አንድ ነገር ስለ ጋሻ ላይ መናገር የምፈልገው ብዙዎቻችን፣ እኔ ከተሳሳትኩ ለመታረም ዝግጁ ነኝ ከፍ ባልን ጊዜ ህዝቡን እንረሳለን። ህዝቡ እንዴት እንደሚኖር አናውቅም። የምንሄደው በራሳችን መኪና ነው፣ ምን ሰራው ለራሳችን ነው እና ከህዝቡ ተለይተ ጋሻይኔ፣ ግን መኪናውን አቁሞ በታክሲ ነበር የሚሄደው፣ ከህዝቡ ጋር በውይይት ነበር የሚሄደው። አለባበሱም ደግሞ እንደኛ ከረባቱን አስሮ ምኑን አድርጎ አልነበረም። ሰራ ጫማውን ያደርጋል ወይም ስፖርት ጫማውን ያደርጋል፣ ካኪውን ይለብሳል እንደ ማንኛውም ህዝብ በህዝብ መካከል የነበረ እና ህዝቡን የሚያውቅ ሰው ነበረ። ስፖርት ለምሳሌ ይሮጥ ነበረ እስከ አምና ድረስ አሁን የዘንድሮውን አስር ሺህ ሜትር ኃይሌ ገብረስላሴ የሚያዘጋጀውን የዘንድሮን አልሮጠም እንጂ ትንሽ እግሬን አሞኛል ብሎ የተረፉትን በሙሉ ሮጧል። ከህዝቡ መካከል ነው። ስንት ዋንጫ ይኖራል? አቤት፣ ወይዘሮ መቅደስ፣ ብዙ ነው ዋንጫዎች። በደንብ ጠብቁ፣ ጥሩ ነው። እሺ፣ ቅርታ ዶክተር ዳንኤል ይቀጥሉልኝ። እና እነዚህ ነገሮች ምናልባትም ደግሞ በሌሎችም አገሪቱ ባስተማራችን ሰዎች ላይ የሚንጸባረቅ ህዝቡን ብናውቀው እንዳንረሳው ያስፈልጋል። ከውስጡ ከመካከሉ መሆናችንን የምናውቀው እየመሰለን ላናውቀው እንችላል። ወጣቶቹን የምናውቃቸው እየመሰለን ላናውቃቸው እንችላል። ጋሽ ላይ ግን ያውቃቸው ነበረ፣ ምክንያቱም በመካከል ነበር። ይሄንን መጨመር እፈልጋለሁ። በተገቢ መንገድ አክብራቸዋቸዋል። እግዚአብሔር ያክብራቸው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ወይዘሮ መቅደስ፣ እንዲሁም ዶክተር ዳንኤል በጣም አመሰግናለሁ። በጣም አመሰግናለሁ። እድሉ ስጥልን። በጣም እናመሰግናለን። i us do to, to, to, to, to, to... እናቴ ስትወልደኝ መቻም ማክረችኝ ብንል ሙሉ ቀንን እናስታውሳለን። አዲስ ፍቅር ስንል ደግሞ ብዙዬን እናቴን አፈቅሽኝ፣ ወይም ላሌ ጉማ ስንል አያሌው መስፍንን እንደምናስታውሰው ማለት ነው። የዛሬ ጉዳያችን ግን ከአያሌው መስፍን ጋር ነው። ከብዙዎች የጥንት ስራዎቹም መካከል አስራ ሁለት ያህሉ በሸክላ ታትመው ለአሜሪካ ድምፅ አገልግሎት የአማርኛ ፕሮግራም ዝግጅት የተሰጠ ተብሎ በአንተ በኩልን የደረሰን ብል አዲሱ ምስጢር ማባከን አይሆንብኝም። እንዲያውም ታማኝነቴን ከማሳየት ባለፈ ምንም ክፋት የለው። በውይይቱ ግን እኔም ተሳተፍ ያለሁና በዘመነ ቴክኖሎጂ ምን ነው በሸክላ ብለነዋል። ከዚጌር ሰላምታው ቀጥሎ ሐሳቡን ከሐሳቤ ሙዚቃው በኋላ ይገልጻል። እንግዲህ ሙዚቃውን በየመሀሉ አልፎ አልፎ እናጫወታለን። እንግዲህ እንግዳችን ስምህን ተናገር። እንግዲህ ያው መቼም እንደ አርቲስት አንተ እንጂ አንቱ አንልም። በተለይ ያልሆነ ፍልትል አንተ ነው። ሰላም እንላለን። ጤና አስጥልን። ሰላም ለሁላችን ይሁን። በመጀመሪያ ይህንን ድምፅ ለምታዳምጡ ሁሉ በእናት ሀገራችን ኢትዮጵያና በመላው ዓለም ላላችሁ ኢትዮጵያውያኖች፣ ክርስቲያን ሙስሊም ሳይባል ሁላችሁም የእግዚአብሔር ሰላም ይብዛላችሁ ዛሬ የአሜሪካን ድምጽ ሬዲዮ ጣቢያ ቃሌን ወደ እናንተ ለማስተላለፍ ስለጠየቀኝ በታላቅ አክብሮት ተቀብያለሁ። አርቲስት አያሌው መስፍን ነኝ። እንግዲህ እግዜር ይስጥልን። አርቲስት አያሌው የጥንቱ የጠዋቱ አያሌው የሚታወሰባቸው ብዙ ሙዚቃዎች አሉ። እንደምታውቀው ይሄ መጀመሪያው ያመረጥ ነው በላከልን ሸክላ ላይ ስለነበረ ሌሎችም አሉ። በተለይ እንደ እናቴ ናፈቅሽኝ የመሳሰሉት እና ብዙ አያሌው መስፍን ሲባል እናቴና እከሌ ሲባል እ አሁን አዲስ አበባ ቤት ሲባል አለማየሁ እሸቴ እንደሚባለው እንደዛ አይነት ማለት ነው። በጣም እናመሰግናለን። አዩ ምንድን ነው፣ ይሄንን ሸክላ ግን እንድታወጣ በተለይ ደግሞ ዛሬ ዘመናዊ ነገር ተሻሽሏል፣ ሲዲ አለ፣ ሌላ ነገር አለና ለምንድን ነው በሸክላ መቅረጽ መነሻው ምንድን ነው? ይበልጡን ወደ ዲጂታል እየተሄደ ባለበት እንዴት ያን የቀድሞውን ሙዚቃ አቀራረጽ አስታወስክ፣ እንዴት ወደ ሸክላ ሄድክ? አያሌው አመሰግናለሁ አዲሱ አሉላ። ይሄ እኔ ሳልሆን የቫይናል ሚ ፕሊስ የተባለው የሪከርዲንግ ካምፓኒ ራሱ ነው። ከአስር አመት በላይ ፈልጎኛል። እግዚአብሔር ፈቃዱ ሆኖ የዛሬ አመት ተገናኘን። ቫይናል ሚ ፕሊስ ሪከርዲንግ ለመጀመሪያ ጊዜ የአማርኛ ሸክላ በአሜሪካን ሀገር ታትሞ ሲወጣ ከአርባ አመት በኋላ ለመጀመሪያ ነው። ቫይናል ሚፕሊስ ይባላል ሪከርድ ካምፓኒ። ምንጊዜም ስራቸው ሸክላ ነው፣ ሌላ ነገር ውስጥ አይገቡም። የአፍሪካውያኖችን፣ የአውሮፓውያኖችን፣ የአሜሪካኖችን ቀደምት የነበሩ ድምፃውያኖችን እያፈላለጉ ሸክላቸውን ማውጣት ነው። ወደየራሳቸው ወደ ሰባት ሚሊዮን ሰባት መቶ ሀምሳ ሺህ የሚጠጋ ማህበርተኛ አላቸው። እንግዲህ ቫይናል አዲሱ የዚህ ሪከርድ ኩባንያ ስም ይሁን እንጂ ቫይናል በእንግሊዘኛው አጠራር፣ በአማርኛው ሸክላ ብለን የምንጠራው የራሱን የሙዚቃ አጫዋጫዋን ነው። ያንተን እንዴት መረጡ? አያሌ የእኔ የሙዚቃ አጫዋወትና ስልቱና ምቱ ወይም ደግሞ ቢቱ የነ ጀምስ ብራውንን የመሳሰሉ ድምፃውያኖችን ይመሳሰላል የአሜሪካን የሙዚቃ ስልት ጋር በጣም የተስማማ በመሆኑ ነው። የዜማው አዛዛሙ የሙዚቃው የኢንትሮዳክሽኑ ብሪጁ አሬንጅመንቱ በጊታርና በዋዋው እንግዲህ ይሄ ዘፈን አሁን የምትሰሙት ዘፈን ሺ ዘጠኝ መቶ ስልሳ ሰባት አመተ ምህረት ነው የታተመው። አሁን ከአርባ አራት አመት በኋላ ነው። ይህን ዘፈን የታተመው በመሰረቱ ለትውልድ ዛሬ ታሪክና ትውልድ የሚሉት ነገር እየጠፋ ስለሆነ፣ ለትውልድ የሚተላለፍ ነገር እየጠፋ ስለሆነ፣ ለታሪክ የሚቆይ ነገር እየጠፋ ስለሆነ ለወደፊት ላለው ትውልድ ለታሪክ ማስታወሻ በጣም ትልቅ ነገር ነው። ይህ በበኩሌ ትልቅ እርካታ ነው ያገኘሁበት። በተለይ ደግሞ በነበሩበት የአቀራረጽ መሳሪያ በቫይናል ወይም ደግሞ በልማድ በሸክላ ብለን በምንጠራው መቅረጫ መሳሪያ መኖሩ ጥቂቶች እጅ ብቻ ያለ ይመስለኛል። አዲሱ ምናልባት ቤትህ የቆየ ሙዚቃዎች ካሉ ያውም ወደዚህ ሀገር ይዘነው ላንመጣ እንችላለን። ቤተሰብ ውስጥ ጥቂት ነው የሚኖሩት ዛሬ ማጫወቻውም ጭምር ስለሌለና ጥሩ ማስታወሻ ይመስለኛል። እዚህ ጋር አንድ ሙዚቃ ከአያሌው ስራዎች ብንጫወት፣ ማንን እንጫወት? አየው፣ ለአንተ ምርጫ እንስጥ እስቲ Nafkashin a bat pe a pe አድማጮች ማጮች አሁን የንጉሴ አክሊሉ ጥንቅር የሚቀርብበት ነው ሰዓቱ። ንጉሴ አክሊሉ ዛፈሊቅ የአባይ ጉዳይ እንዲህ በዋዛ አይቋጭም የሚል ይመስላል። ሰላም ንጉሴ፣ እንኳን አደረሰ። መልካም ፋሲካ ለመባባል አረፈደም ብለን ነው እኮ ተንሳ ሙታን በአማን ተንሳ ሙታን እንላልና እኛም መልካም አሉላና አዲሱ ይከፈት መስኮቴ፣ ከውጭ ሆኜ ነው እንደዚህ ማለቴ። አባይ አባይ ይበል ዛሬም ዝግጅቴ፣ አድማጮችም ይስሙኝ እናንተም በሞቴ። ፕሮግራሙ ይሂድ የኔም የልብ ይድረስ፣ አባይን በወጉ እስክንቋጨው ድረስ። ኳሱ ለመልስምት ለእናንተ ይመለስ። አድማጮች ታስታውሱ እንደሆነ የዛሬ አስራ አምስት ቀን አስራደ የተባሉ የፕሮግራማችን ተከታታይ ከፈረንሳይ አባይ ወደ ላይ የሚፈስ መሆኑን ጠቅሰው ለዚህም ማስረጃ እንዳላቸው አስረድተዋል። የእኔው እንግዳ ደቻሳ አባይ አሁንም ወደ ታች እንጂ ወደ ላይ አይፈስም ነው የሚሉት። አባይ ወደ ላይ ለመፍሰሱ አስራደ ማስረጃ ካላቸው አሉላና አዲሱ ባለፈው 15 ቀን ወደ እኛ የላካችሁትን ኳስ እንደገና ወደ እናንተ መመለስ የግድ ላይ ያስፈልግ ነው። ምክንያቱም ማስረጃ በአስራደ እጅ ከተገኘ አባይ እንዴት ወደ ላይ ሊፈስ እንደሚችል ሊያስረዱን የሚችሉት እሳቸው ናቸው እያልን በትዕትና እናሳስባለን። የአስራደ ስጋት አባይ እንዲሁ እንደው በደበስባሳው መታለፍ የሚገባው አይደለም ብለው አበክረው አስጠንቅቀውናል። ልክ ናቸው። እኛም በደበስባሳው እንዲያልፍ አንፈልግም። አሁንም በደቻሳ አገላለጽ አባይ ወደ ታች ነው የሚፈሰው። ካርታው ተገልብጦ የታየበትስ ምክንያት ምንድን ነው? ደቻሳ ጅሩ ሁለት ነጥቦች ናቸው። አንድ ውሃ ወደ ላይ ነው የሚፈሰው የሚለው ጉዳይ ነው። የኔ ደግሞ ወደ ወደ ታች ነው የሚፈሰው ነው። ሌላው ካርታው ተገልብጧል እና ስንት አዋቂ የሰራውን እስከ ናሳም ድረስ ተጠቅሷልና ገለበጥከው መሆን የሌለበት ነገር ነው የሚል ነገር ነው። ስለ ካርታ መገልበጥ እንግዲህ ጂኦግራፊን ስናስታውስ የአሜሪካው ጂኦግራፈርና የሀገራችንም በጂኦግራፊ የሚያስተምሩ ሰዎች በሁለት ሳምንት አንድ ጊዜ ፈታኝ ፈተና ይመጣል ቻሌንጅ ኢንኩስሽን የምን ላቸው እና በዛን ጊዜ ከሊል ካዎ ይልማ አክሊሉ አሜሪካን ሀገር ያለው በአሁኑ ጊዜ እና እኔ በዚህ ጉዳይ ላይ ስራ የነበረ ጥያቄው ምን ይላል አውስትራሊያ አንድ ክፍለ ዓለም ናት የአውስትራሊያ ክፍለ ዓለም ወይም አንድ አገር እንግሊዞቹ ያሉበት ቦሎቄ የመሰለችዋ ካርታ ብት ብትገለበት የዚህ የአየሩ ሁኔታ የውሃው ፍሰት ሁኔታ የጂኦግራፊ ግለጽ ነው የሚለው። ካርታ መገልበጥ ማለት ይህን ሳይንሳዊ ግንዛቤ ማብላላት ማለት ነው፣ ይበልጥ መመራመር ማወቅ ማለት ነው። ስለዚህ አሁን እኔ የአባይን ተፋሰስ ካርታ የገለበጥኩት ወንጀልም አይደለም፣ አልገለበጥኩም። ምክንያቱም ውሃው ከላይ ፈሶ ወደ ታች ነው የሚሄደው እና በግራቪቲ ስበት ስር ያለ ውሃ ስለሆነ በቀጥታ ወደ ታች ነው የሚሄደው። አሁን ካርታውን ሲሰቅሉት ወደ ላይ ነው የሚታየውና እውነትም በልጅነትም ብናየው ወደ ላይ ሄደ ብለን ነው እንትን የምንለው። አሁን ለምሳሌ የዋቤ ሸበሌን አልገለብጠውም ምክንያቱም ራሱም ወደ ታች ነውና የሚሄደው ወደ ህንድ ውቅያኖስ ሲገባ። ሁለተኛ ነገር ካርታ የተሰራው በሰው ነው ድንበሩም የተሰራው የፖለቲካ ባውንደሪ ነው። ስለዚህ የዓለም አቀፍ መልክ አሲዘን እየሰራንበት ያለ ጉዳይ ስለሆነ አሁን ቅድም ባልኩት መሰረት የውሃ ፍሰት በምንም መልኩ ወደ ታች ነው አካሄዱ። ካርታ ቀርቦ ነበር። ያን ጊዜ ይሄን ካርታ አቀረብኩ፣ ይሄን ካርታ ዘቅዝቄ አቀረብኩ። አሁን አሁን ዘቀዘቅ እንዲህ ተደረገ የተባለው ዘቅዝቄ ያቀረብኩ እንግዲህ በአድናቆት ነው ይሄን እንደ አዲስ ሀሳብና እንትን ብለው የተወሰደው። ስለዚህ ይሄ መገልበጡ ወረቀትን ነው የገለበት፣ ለእቅድ ነው እንትን ያደረግ ነው ሰዎችን የሚነካ ነገር አይደለም። እንግዲህ ከግብጽ ጋር ከሱዳን ጋር እንትን ይለናል የሚለው ነገር የሱዳንና የሰሜን ሱዳንና የደቡብ ሱዳን ለውሃ ጉዳይና በአርብቶ አደር በጉዳዩ የሚያገባቸው ባለሙያዎችም ሌላውም ማህበረሰብ ከፖለቲካውም ዓለም ከኢኮኖሚውም ከሌላውም ከሌላውም ጉዳይ ሰፋ ባለ ሁኔታ የምንነጋገርበት ጉዳይ ነው የሚሆነው። እና ይሄ በእንዲህ አይነት ሁኔታ እሳቤ ይወሰድ። አመሰግናለሁ። አቶ ደቻ ሳጅሩ፣ ሌሎችም በውሃ ዙሪያ ጥናት ያደረጋችሁ ብቅ ብላችሁ ብንወያይ ብንነጋገር ደስ ይለናል። አመሰግናለሁ ለዛሬው but

ga demn saጠen dnya dgnet ttemam sega demn sn ታደሰ ነፍሱን ይማር። ታደሰ አለሞግሩም ዘፋኝ ነበር፣ ሞግሩም ዘፋኝ ነበረ። አሁን ደግሞ ቦታውን ለአንተና ለእንግዶች ልቀቃ። አሉላ ሰው በመሆን ሁሉም ዜጋ እንዲኖረው የሚጠበቀው የንግግር ነጻነት፣ እንዲሁም በኢትዮጵያ በፕሬስ ነጻነት ጉዳይ ነው ውይይቱ። ቀደም ብለን በመግቢያዊ ድምጻቸውን ያሰማ ነው ሦስት እንግዶቻችን የአዲስ ስታንዳርድ ዋና አዘጋጇ ጸዳለ ለማ፣ የቀድሞ አዲስ ነገር ጋዜጣ ዋና አዘጋጅ አሁን ዋዜማ ሬዲዮን ከአጋሮቹ ጋር ያዘጋጃል አስፈነጋሽና፣ እንዲሁም የስቴት ኦፍ ኒውዮርክ ዩኒቨርሲቲ የፍልስፍና ትምህርት የድኅረ ምረቃ ፕሮግራም በመከታተል ላይ ያለው ሄኖክ የማነ ናቸው። ወደ ውይይቱ በተለየ ትኩረት የምንሳብለትን የራሳችን ብቻ አይመስለኝም። የፕሬስ ነጻነት፣ ይልቁንም ደግሞ ሀሳብን በነጻነት የመግለጽ ነጻነት በሌለበት ለውጥ የሚባልም ዲሞክራሲም ዲሞክራሲ አይሆንምና፣ መስፍን፣ የቀድሞ የሙያ ቤትህን አዲስ ነገርን ጋዜጣ ባልደረቦችን የመሰለ ሁላችሁም አገር ለቃችሁ ወጥታችኋል። እስከማውቀው ድረስ ገና የህትመት ብሊታ መታየት በጀመረበት ማግስት ቁጥሩ ያን ያህል ባይደርስም እንደ ሐኪሞቻችን ሁሉ ዛሬ ምናልባትም የሚበልጡት ውጭ ያሉ እስኪመስል ድረስ ጋዜጠኛ ሁሉ ከሀገር የወጣባት አገር ናትና የምናገንነው አይመስለኝም። በእርግጥ ተስፋ አለ ወይ ሀሳብም የመግለጽ ነጻነት ዛሬ አያስከስስም ወይ? በኢትዮጵያ ጸዳለ ከአንቺን ጀምር እስኪ የራስሽንም የሌሎችንም ጨምረሽ። እሺ አመሰግናለሁኝ። እኔ አንዳንዴ የፕሬሱን ሁኔታ ወይ መገናኛ ብዙሀን ሁኔታ ስመለከት መገናኛ ብዙሀን ካለበት ሁኔታ ይልቅ ፖለቲካው ለውጥ እያመጣ ያለ ይመስለኛል። ምናልባት ፖለቲካው ለውጥ እንዲያመጣ ተስፋም ስለማደርግ ሊሆን ይችላል። በመገናኛ ብዙሀን ረገድ ስንመለከት በጣም ውስብስብ ሁኔታ ውስጥ የገባ ኢንዱስትሪ ነው። ኢንዱስትሪ ደረጃም አልደረሰም። ለነገሩ የሚዲያ ፍሪደም ወይም በነጻ የመነጋገር ነጻነትን ሁኔታ ሲመለከቱ ብዙዎቹ የሚያስቡት ምንድን ነው፣ መንግሥት ሰዎች እንደልባቸው እንዳይናገሩ ተጽዕኖ አሳድሯል። የሚናገሩትን ሚዲያ ዘግቷል። እንደዚህ ነው፣ ይህንን አድርጓል ነገር ግን የመንግስት ይህንን ማድረግ ወይም የኢህአዴግ መንግስት እንደዚህ አይነት እርምጃዎችን በነጻ ሚዲያው ላይ መውሰድ ይዞ የመጣው ኮስ አለ። አብሮ ኮተቱ ምንድን ነው? ለእኔ በህዝቡ ረገድ የሚኖረን ተጽዕኖ፣ ምክንያቱም መንግስት እየዘጋ እንደነ አዲስ ነገር ወይም ደግሞ ሌሎች ሚዲያዎችን ሲዘጋ ዝም ብሎ አይደለም የተቀመጠው። በዚህኛው በቀኝ እጁ ይሄኛውን ይዘጋና በግራ እጁ የኔ የሚላቸውን ሚዲያ ያቋቁማል። ይሄ በጣም ትልቅ ተጽዕኖ ያለው አካሄድ ነው። ለእኔ ጥሩ ናቸው መልካም ናቸው የሚላቸውን ሚዲያዎች አይነካም፣ እኔን ይጎዱኛል የሚላቸውን ይዘጋል፣ ወይም ደግሞ በተለያየ መልኩ ከጥቅምና ከገበያ ውጭ ያደርጋቸውና በጎን ግን ለራሱ የሚስማሙ ወይም እሱ እጁ ያለበት የሚደግፋቸው የእሱ የሚፈልጋቸው መንግስት የሚፈልገውን መልእክት ማስተላለፍ የሚፈልጉ ሚዲያዎችን የመደገፍ የማቋቋም አይነት እርምጃ ነው ያለው። ይሄ ደግሞ የነጻ ሚዲያ ተአማኒነትን በፈጠራቸው ሚዲያዎች መወከል መቻሉ ነው። ይሄ በጣም ብዙ ጊዜ የሚፈጅ ነው። ከሕዝቡም አስተሳሰብ ውስጥ እስኪወጣ ድረስ የሕዝቡንም እምነት እስከምናገኝ ድረስ የራሳችንን እንደ ሚዲያ ተቋቁመን ኖረን የተሻልነን ብለን ይህንን ለማቅረብ እጅግ ብዙ ጊዜ የሚፈጅ ነው። ሌላው ብዙ ጊዜ የማይታየው እና የማይታወሰው በህዝቡም ደረጃም የመንግስት በነፃ ሚዲያው ላይ እንደዚህ ጠንክሮ ከጥቅም ውጪ ማድረግ የፈጠረው አለ። የነፃ ሚዲያው የመቋቋም አቅም፣ የተሻለ እውቀት ያላቸውን ጋዜጠኞች እሱ ጋር እንዲሰሩ የማድረግ ለምሳሌ፣ አዲስ ስታንዳርድን ብታነሳ የገንዘብ አቅሙ የተሻለ ጋዜጠኛ ቀጥሮ ተወዳዳሪ በሆነ የሌበር ማርኬት ውስጥ የተሻለ ጋዜጠኛ ይዞ የተሻለ ስራ እንዳይሰራ ጭምር ነው የተጎዳው። ይሄ ምንድን ነው? ዝም በል ከማለት በላይ ነው ጉዳቱ ማለት ነው። የምንናገረውን ነገር ሴንሰር ወይም ደግሞ እየፈራን የምንተዋቸውን ነገሮች ከዛ በተረፈ ደግሞ ማድረግ የምንችለውን ነገር እንኳን እንዳናደርግ ጭምር ነው አቅማችን የተሽመደመደው። ይሄ ብዙ ጊዜ የሚፈጅ ነው ለመምጣት ለምሳሌ የግሉ ሴክተር ወይም ደግሞ የግሉ ቢዝነስ ከንደኛ አይነት ሚዲያ ጋራ እንዳይሰራ መንግስት ባይከለክለው ድምፅ አውጥቶ እቶ አይ ከዚህ ሚዲያ ጋር አትስራ ባይለው እንኳን የፈጠረው አትሞስፌር አለ የፍርሀት። ያ አትሞስፌር እነዚህን ሰዎች ከኛ ጋር እንዳይሰሩ ይከለክላቸዋል። ለእኛ መረጃ እንዳይሰጡ ጭምርም ማለት ነው። ከኛ ጋር አብሮ መታየትም ጭምር ፍርሀት የፈጠረበት ሁኔታ ነው ያለው። ስለዚህ ባይነግራቸውም ማለት ነው ይሄ ትልቅ ብዙ ጊዜ ረጅም ጊዜ የሚፈጅ ነው። ይሄንን አውጥቶ እንደው ቢፈቅድልን እንኳን እንደፈለግን ብንጽፍ መንግስትንም ብንወቅ፣ ይሄ ነገር ቢፈቀድልን እንኳን እነዚህ ነገሮች አብረው የመጡት ሚዲያውን የሚዲያውን አቅም ሰቅዘው የያዙት እነዚህ ጉዳዮች እስኪፈቱ ድረስ እጅግ ረጅም ጊዜ የሚፈጅ ነው ይመስል፣ ጅማሪውም አይታየኝም። ምክንያቱም ኢህአዴግ የተደላደለው በአሁኑ ሰዓት የሚፈልጋቸውን ሚዲያዎች ፈጥሬ ያለው ብሎ ነው። ስትመለከት በሱ የሚፈልጋቸው ሚዲያዎች ጋር እኛ የመወዳደር አቅሙም አይኖረንም፣ በምንም ተአምር አይኖረንም። ስለዚህ እዛ ዞን ውስጥ ገብቶ ኢህአዴግ ተደላድሎ እኛን አሁን በነጻነት እንደፈልጋችሁ ተንቀሳቀሱ ብለን እንኳን መንቀሳቀስ የምንችልበት ሁኔታ የለም በአጭር ጊዜ ውስጥ እና፣ ይሄ ነው ለእኔ የሚታየኝ ትንሽ ዳርክ ነው። እኔ ከሚዲያው ይልቅ ፖለቲካው ትንሽ የመለወጥ ተስፋ ያለው ይመስልኛል፣ በዚህ ረገድ ማለት ነው። ጥያቄህን መልሼ መለሰሻል። ጸለምተኛ ሁኔታ ነው የነገሰው የሚል ነው የፍርሀት ድባብን መንገስ በገዛ ራስ ላይ የሚጣል ገደብን ጨምሮ የመገናኛ ብዙሀኑ ያለባቸውንም መልከ ብዙ ፈተናዎች እንዲንቀሳቀሱ ከሚፈቀድላቸው ሌሎች አይነት የመገናኛ ብዙሀን ጭምር ነው ገፍተሽ ይሄድሽው ሰዳለ መስፍን ይሄ ጸለምተኛ ሁኔታን ፈጥሯል ያለችውን እስኪ ባንተ በኩል ተመልከተው ከአመታት በፊት በሁኔታ ስትንቀሳቀሱ በነበረበት ነው ያ ሁኔታ ተፈጥሮ ዛሬ ሁላችሁ የሚወጣችሁት ከዚያም በኋላ ብዙ ጋዜጠኞች ታስረዋል ብዙ ጋዜጠኞችም ተሰደዋል ፖለቲካው ምናልባት ይሄን ጸለምተኛ ሁኔታ ይሄን ጨለማ ያጠላበትን ሊገፍ ይሆን ፖለቲካው ጋር የሚቀየረው ይቀየረው ይሆን ወይስ አንዱ ሌላውን ይረዳ የሰዓት ነገር ብዙ መፈተሽ የሩቅ ተስፋና ፈተናዎችን ጨምሮ ጥቅም ያለ ወግ የሚጠይቀውን ከሰው ልጆች መሠረታዊ መብት አንዱ ስለሆነው የንግግር ነጻነትና የፕሬስ ነጻነት የታለመውን ቅንብር ለማስተዋወቅ ብቻ ይመስላል። የቀናን በቀጥሮ ልናሳድረው ነው። የእናንተን የአድማጮች አስተያየት አክለን ከኢትዮጵያ ወቅታዊ ተጨባጭ ሁኔታ ጋር አዛምድን ሙሉውን ውይይት በሌላ ጊዜ ይዘን እንመለሳለን። አሁኑ ግን እንግዶች ና አመሰግናለሁ። እግዜር ይስጥልኝ።

My girl, you me far you the One man, they share one a believer, they're more than a slap. የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽት 3 ሰዓት በሚጀመረው በደመኛ ፕሮግራም እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ደህና አደሩ።